i በሕገ ወጥ የሰዎች ዝውውር የተጠረጠሩ ሰባ ኢትዮጵያውያን ዛምቢያ ሉሳካ ከተማ መታሰራቸውን የሀገሪቱ መንግስት አስታወቀ። የኢትዮጵያውያኑን መታሰር ያረጋገጠው የውጭ ጉዳይ ሚኒስቴር የጠራ ያለውን መረጃ ለመሰብሰብ እንደዚሁም የቆንስላ አገልግሎትና ድጋፍ ለመስጠት ዚምባብዌ ከሚገኘው ኤምባሲ ዲፕሎማቶችን ወደዚያው እንደሚልክ አስታውቋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ቅዳሜ አመሻሹ ላይ በተጀመረው ና እሁድ ንጋት ላይ በቀጠለው አሰሳ የተያዙት ሰባ ኢትዮጵያውያን መሆናቸውን ነው የዛምቢያ መንግስት ያመለከተው። የአገሪቱን የስደተኞች ጉዳይ መምሪያ የጠቀሰው ዛምቢያ ታይምስ እንዳስነበበው አሰሳው የተካሄደው ና ሰዎቹ የተያዙት ቻዛንጋ በተሰኘ የዋና ከተማዋ ሉሳካ አካባቢ ነው። ሁሉም ወንዶች የሆኑ ሰባ ኢትዮጵያውያን በቻዛንጋ የመጀመሪያ ደረጃ ትምህርት ቤት አጠገብ በሚገኝ አንድ አነስተኛ መኖሪያ ቤት መያዛቸውን ነው ያመለከተው። ሰዎቹ በተያዙበት ሰዓት ምንም አይነት የጉዞ ሰነድ እንዳልነበራቸውም ጠቁ ይህንን መረጃ ለማረጋገጥ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ደውያ አለው። የተያዙት ሰዎች በእርግጥም ኢትዮጵያውያን መሆናቸውን ያረጋገጡት የሚኒስቴሩ ቃል አቀባይ አቶ መለስ አለም ተከታዩን ማብራሪያ ሰጥተዋል። በህገ ወጥ አዘዋዋሪዎች ሊሻገሩ የነበሩ ሰባ የሚሆኑ ኢትዮጵያውያን ገሚሶቹ በኮንቴነር ውስጥ ሆነው፣ ሌሎቹ ደግሞ ህገ ወጥ አዘዋዋሪዎቹ ባስቀመጧቸው ቦታ እንዳሉ ተይዘዋል። እድሜያቸው ከሀያ አምስት እስከ አርባ የሚሆኑ ወንዶች እንደሆኑ ዚምባብዌ የሚገኘው የፌዴሪ ኤምባሲ ነው የምንሸፍነው። እና ኤምባሲው ከዛምቢያ መንግስት የኢሚግሬሽን ኃላፊዎች ጋር ተገናኝቶ ዜጎቻችን እንዳሉ አረጋግጠናል። በነገ ዕለት የጠራ መረጃ ለመሰብሰብም ለዜጎቻችንም የቆንስላ አገልግሎት እና ድጋፍ ዚምባብዌ የሚገኘው የፌዴሪ ኤምባሲ ዲፕሎማቶቹን ወደ አካባቢው ያሰማራል። ስለዚህ ይሄ ጉብኝት ኛ ብዙኃን እየተሰራጨ ያለውን መረጃ በተመለከተ የጠራ ስዕል እንድናገኝ እናንተም ህብረተሰቡም እንዲያውቀው ለማድረግ ይረዳናል። ወደ ደቡብ አፍሪካ የሚደረግ ጉዞ ጋር በተያያዘ መንግስት ከዛምቢያ መንግስት ጋር በመነጋገር ዜጎቹን ወደ ሀገር ቤት እንዲመለሱ ተከታታይ እርምጃዎች ወስዷል። በዚህም አንድ መቶ አርባ ሰባት የሚሆኑ ኢትዮጵያውያን ባለፉት ጥቂት ወራት ወደ ሀገር ቤት እንዲመለሱ ማድረግ ተችሏል። ስለዚህ በተመሳሳይ መንገድ እነዚህኑ ዜጎቻችን አስፈላጊው ድጋፍ አግኝተው ወደ ሀገራቸው እንዲመለሱ የማድረግ ኃላፊነትም አለብን። በቀጣይ ያዝነውን መረጃ እንድታውቁት እናደርጋለን። በአጠቃላይ ግን ይሄ ህገወጥ የሰዎች ዝውውር ዓለም አቀፍ ችግር ነው። ኢትዮጵያም ከዚህ ችግር የሚስተዋልባት ሀገር ናት። የህገወጥ ዝውውርና አዘዋሪዎች መንግስት በብሄር ደረጃ ግብረ ሀይል አቋቁሞ ይሰራል። ቢሆንም ግን ችግሩን ለመፍታት እያንዳንዱ ዜጋ ኃላፊነትም አለበት። መገናኛ ብዙሀን በዚህ በኩል ጉልሚና አላችሁ ለማለት ነው። ሉሳካ ታይምስ ላይ የወጣው ዘገባ ለምሳሌ የዛምቢያ ህግ ህገ ወጥ አዘዋዋሪዎችንም በእነሱ አማካኝነት የሚዘዋወሩትንም ሰዎች ሁለቱንም ህገ ወጥ አድርጎ ይቀጣል ይላል። ይሄ ከኢትዮጵያ ህግ ጋር እንዴት ነው የሚታረቀው? ቢሆን ያለ ህጋዊ የጉዞ ሰነድ መግባት ያስጠይቃል። ስለዚህ ከኢትዮጵያ ህግ ጋር የሚቃረን ነገር የለውም ነው እያሉኝ ያሉት የለውም። አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ አቶ መለስ። በዛምቢያ ድንበር ሰዎችን በህገ ወጥ መንገድ ማሸጋገር አሊያም በዚህ ሁኔታ ለመሸጋገር መስማማት ከፍተኛ ቅጣት የሚያስከትል ወንጀል መሆኑም በዘገባው ተመልክቷል። እንደ ዘገባው እንደዚህ አይነቱ ወንጀል ከአስራ አምስት እስከ ሀያ አመት ሊያሳስር ይችላል። ምርመራው እንደቀጠለ መሆኑም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።